መንፈሳዊ መሪ፣ በጆ ኦስዋልድ ሳንዳርስ የተጻፈ፣ ትርጉም በተስፋዬ መስፍን። ምዕራፍ አንድ መልካም ምኞት። ማንም ኤጶስቆጶስነትን ወይም መሪነትን ቢፈልግ መልካም ስራ ይመኛል። አንደኛ ጢማቴዎስ ምዕራፍ 3 ቁጥር አንድ ለራስህ ታላቅን ነገር ትፈልጋለህን? አትፈልገው። ኤርሚያስ 45 ቁጥር 5። ብዙ ክርስቲያኖች መርነትን መመኘት ትክክለኛ መሆኑን መቀበል ይከብዳቸዋል። ስለሆነም አንድ ሰው የመርነትን ቦታ መመኘት አለበት ወይስ ቦታው ራሱ ሰውየውን ሊፈልገው ይገባል? ሹመትን ወይም ስልጣንን መመኘት አደገኛ ነገር ሊሆን አይችልም በማለት ይጠይቃሉ። ሼክስፒር የተባለ ባለቅኔ እባክህን ምኞትን አውጣና ጣለው፣ መላእክትን ከደረጃቸው የወደቁት በዚህ ኃጢአት ምክንያት ነው። ታዲያ መላእክትን እንኳ ካዋረደ የሰው ልጅንማ እንዴት ሊጠቅመው ይችላል? ማለቱም ይጠቀሳል። ከአንዳንድ አጓጉል ምኞት አኳያ ስንመለከተው እነዚህ አባባሎች ትልቅ ሊሆኑ ይችላሉ። በሌላ በኩል ደግሞ ተገቢና ሊበረታታ የሚገባው ምኞት ልኖር እንደሚችል ግልጽ ነው። ፍሬያማ በሆነ ሁኔታ እግዚአብሔርን ማገልገል የሚፈልግ ማንኛውም ሰው ከእርሱ የተቀበላቸውን አቅምና ችሎታዎች ሚዛናዊ በሆነ ሁኔታ ተግባር ላይ ቢያውሏቸው ችግር ላይ ወድቃለሁ ብሎ መፍራት አይኖርበትም። መሪ መሆንን ስለመፈለግ መፈለግ ጳውሎስ የሰጠውን ሐሳብ እውን በማድረግ ረገድ አንዳንድ መሠረታዊ ነጥቦችን ማስተዋል ተገቢ ነው። ስለ መሪዎች ስናስብ ቶሎ ትዝ የሚለን በአንድ ዘመን ያሉ ክርስቲያን መሪዎች ያላቸው በአሁን ዘመን ያሉ ክርስቲያን መሪዎች ያላቸው ክብርና ሥልጣን ነው። ጳውሎስ ይህን በጻፈበት ዘመን ግን ሁኔታዎች የተለየ መልክ ነበራቸው። በዚያ ዘመን ክርስቲያን መሪ መሆን ከባድ ኃላፍነት ያለበትና ለተለያየ አደጋ የሚያጋልጥ ስለነበር ማንም ተነስቶ የሚመኘው አልነበረም። ክርስቲያን መሪ መሆን ማለት ለችግር፣ ለመከራ፣ ለመናቅ እና በማህበረሰቡ ለመገለል ራስን ማጋለጥ ማለት ነበር። ስደት ቢነሳ የመጀመሪያው ተጠቂ መሪው ራሱ ነበር የሚሆነው። እንግዲህ ይህን ግምት ውስጥ በማስገባት የጳውሎስን ቃል ስንመለከት መሪነት ማንም ሰው የሚመኘው ወይም የሚጓጓለት ሊሆን እንደማይችል ግልጽ ነው። ጀብደኞችና ስልጣን ናፋቂዎች የሚፈልጉት ሊሆን አይችልም። ቤተ ክርስቲያን ይህን በመሰለ ሁኔታ በነበረችበት ወቅት መሪ መሆን ለሚፈልጉ ሰዎች ጳውሎስ የሚያበረታታ ቃል መናገሩ ተገቢ ስለነበር ማንም ኤጲስቆጶስነትን ወይም መርነትን ቢፈልግ መልካም ሥራ ይመኛል አለ። በአንዳንድ አገሮች ዛሬም ቢሆን ክርስቲያን መሪ መሆን ለአደጋ የሚያጋልጥ እንጂ ክብርና ጥቅም የሚያስገኝ አይደለም። ለምሳሌ ቻይናን የወሰድን እንደሆነ በግንባር ቀደም ደረጃ በኮሚኒስቶች ከባድ መከራና ስደት የደረሰባቸው የቤተ ክርስቲያን መሪዎች እንደነበሩ ይታወቃል። በኔፓልም እንዲሁ እስር ላይ የነበሩ ክርስቲያኖችን ከፈታ በኋላ የቤተ ክርስቲያን መጋቢው ግን ለዓመታት እንዲታሰር ተፈርዶበታል። መንፈሳዊ መሪ መሆን ዛሬም ቢሆን በብዙ አገሮች ክብር የሚያስገኝ ነገር አይደለም። እዚህ ላይ ጳውሎስ መርነትን መመኘት መልካም እንደሆነ ብናገርም ዋናው ትኩረቱ ስራው ላይ ነው እንጂ ስልጣኑ ላይ አልነበረም። መልካም ስራ ወይም ምኞት የሚለው ስልጣኑን ሳይሆን ተግባሩን ነው። በዚህ ዓለም ካሉ የሥራ ዓይነቶች ይልቅ መሪ መሆን ትልቅ መታደል በመሆኑ በቅን ልቦና ተነሳስተን ከፈለግነው ለአሁኑ፣ ለዘላለም ክብር የሚያስገኝ ነው። ጳውሎስ በነበረበት ዘመን መሪ መሆንን የሚመኙ ለክርስቶስ ጥልቅ ፍቅር ያቅላቸውና የቤተ ክርስቲያንንም ሁኔታ የሚያሳስባቸው ሰዎች ብቻ ነበሩ። በዚህ ዘመን ግን ከአንዳንድ ሁኔታ ማየት እንደሚቻለው ክርስቲያን መሪ መሆን ማለት ክብርና ስልጣንን የማግኘት መንገድ ሆኗል። አንዳንድ ጊዜም መንፈሳዊነት የሌላቸው ሰዎች ስፍራውን ሲይዙ ይታያሉ። ለራስህ ታላቅ ነገር ትፈልጋለህን? አትፈልገው በማለት ነቢዩ ኤርምያስ ባሮክን የሚመክረውም ይህን ግምት ውስጥ በማስገባት ነበር። እዚህ ላይ አትፈልገው ስል መልካም ነገርን መፈለግ በራሱ መጥፎ ነው ማለቱ ሳይሆን ክብርና ዝናን እንዲሁም ጥቅማጥቅም መሰረት በማድረግ መጓጓት እንደሌለበት ለማስገንዘብ ነበር። ትልቅ ለመሆን መመኘት በራሱ ኃጢአት አይደለም። ኃጢአት የሚያደርገው የራስን ስግብግብ ምኞት ለማሳካት ሲባል ትልቅ መሆንን ስንፈልግ ነው። ጌታ የሚያወግሰው ትልቅ ለመሆን ያለንን ምኞት ሳይሆን የተሳሳተ ዓላማን ነው። ከተሳሳተ ዓላማ ተነስተን ትልቅ መሆንን መመኘት የለብንም። ክርስቲያኖች ሁሉ እግዚአብሔር የሰጣቸውን አቅምና ችሎታ የማዳበርና ጥቅም ላይ ማዋል ኃላፊነት አለባቸው። ያም ሆኖ ግን የራስን ስግብግብ ዓላማ ለማሳካት ትልቅ ነገርን መመኘት ትልቅ እንዳልሆነ ጌታ ኢየሱስ አስተምሯል። አገልጋዮችን ለመሾም በተደረገ ስብሰባ አንድ ሰው ስናገሩ ተራ በሆነ መልኩ ስንመለከተው ምኞት ምን ጊዜም አጥያት ነው። በተለይም ደግሞ እግዚአብሔርን ለማገልገል ውሳኔ ያደረገ ሰው ትልቅ መሆንን ሲመኝ አጥያቱን እጥፌ ድርብ ያደርገዋል ብለው ነበር። በሌላ መልኩ ስንመለከተው ደግሞ ለእግዚአብሔር ክብርና ለቤተ ክርስቲያን በጎነት እስከሆነ ድረስ ትልቅ ነገርን ቢመኝ ተገቢ ከመሆኑም በላይ ሊበረታታ የሚገባው ነው ማለት ነው። ምኞት የሚለውን ቃል በላቲንኛ እኛ ትርጉሙ ስንመለከት አንድ ሰው ራሱን ከፍ ከፍ ለማድረግ የሚኖረው መንጠራራት ወይም መፍጨርጨር የሚል ሀሳብን ያዘለ ነው። ምኞት የተለያየ መልክና ገጽታ አለው። በሰዎች ለመታየትና ለመመስገን ታዋቂና ተወዳጅ ለመሆን ከጓደኞቻችን ይልቅ ደምቀን ለመታየት ወይም ደግሞ በሌሎች ላይ የበላይ ለመሆን የምናደርገው ሙከራ ሁሉ ምኞት በሚለው ቃል ይጠቀለላል። በእንዲህ ባለው ምኞት የሰከሩ ሰዎች ገንዘብን ወይም ስልጣንን የሚያስገኘውን ክብር አጥብቀው ይፈልጉታል። እንዲህ ያለውን ሥጋዊ ምኞት ጌታ በጥብቅ አውግዟል። እውነተኛ መንፈሳዊ መሪ ልቆና ደምቆ ለመታየት አጉል አይንጠራራም። አብሯቸው ከነበሩት ይልቅ ከፍ ብሎ ብለው የመታየት ፍላጎት ለነበራቸው ደቀ መዛሙርቱ ኢየሱስ ትልቅነትን በተመለከተ አዲስ መመሪያ ሰጥቷቸዋል። የአሕዛብ አለቆች ተብለው የሚታሰቡት እንደሚገዟቸው፣ ሹሞቻቸውም በእነርሱ ላይ ስልጣናቸውን እንደሚያሳዩ ታውቃላችሁ። በእናንተ ዘንድ ግን እንዲህ አይደለም። ከመካከላችሁ ታላቅ መሆን የሚፈልግ ሁሉ አገልጋይ ይሁን። ፊተኛ ለመሆን የሚፈልግ ሁሉ የሁሉ ባሪያ ይሁን። ማርቆስ 10 42 እስከ 44 ኢየሱስ ይህንን የተናገረው ከምን ተነስቶ እንደነበር በሌላው ምዕራፍ በስፋት የምንመለከተው ይሆናል። ስለ መንፈሳዊ መርነት ስናጠና ማስተዋል ያለብን አንድ መሠረታዊ መርሆ አለ። ይኸውም እውነተኛ ትልቅነት፣ እውነተኛ መርነት ሌሎች እንዲያገለግሉን ሳይሆን ሌሎችን ለማገልገል ያለምንም ስስት ራሳችንን መስጠት መሆኑን ነው። ይህ ደግሞ ዋጋ ያስከፍላል። መራራውን ጽዋ መጠጣትና በመከራ መጠመቅን ይጠይቃል። አንድ እውነተኛ መንፈሳዊ መሪ ይበልጥ የሚያሳስበው እግዚአብሔርንና ሰዎችን ማገልገል እንጂ ከሁኔታዎች የሚገኘው ጥቅም አይደለም። ዓላማው መስጠት እንጂ መቀበል አይሆንም። በመጨረሻው ፍርድ ይፋ የሚወጣ ነገር ቢኖር የሰዎች ስራ እንጂ የነበራቸው ስልጣን ትልቅነት አይደለም፣ የልባቸው ዘንባሌና ባህርያቸው እንጂ ደረጃቸው አይደለም በማለት የተናገረውም ብሬንግል የተባለ ሰው ነበር። የአንድ ሰው ምኞት እግዚአብሔር ለሕይወቱ ላለው እቅድ የተመቸ ሆኖ መገኘት እስከሆነ ድረስ በማዕበል በሚናወጥ ባህር ውስጥ ቢያልፍ እንኳ የሰሜን ኮከብን ያህል የሚመራው ዓላማ ይኖረዋል፣ በማለት የጻፈው ደግሞ ኤስዲ ጎርደን መሆኑ ይጠቀሳል። አንድ ሌላ ሰው ደግሞ ስለ ሕይወት ዓላማውና ምኞቱ ሲናገር አንድ ከፍተኛ ምኞትና ዓላማ አለኝ፣ ይኸውም እርሱና እርሱም ብቻ ነው ብሏል። ይህ ሰው ራስ ወዳድነትና ስግብግብነት ላይ የተመሰረተ የራሱን ሕይወት እርግፍ አድርጎ በመተው የአንድ ታላቅ ክርስቲያናዊ እንቅስቃሴ መስራችና መሪ ለመሆን በቅቷል። ዓላማና ምሳሌነቱን መመሪያ ያደረጉ ተከታዮቹም ዓለምን በወንጌል ለመድረስ ታላቅ አስተዋጽኦ አድርገዋል። ይህንኑ ተልእኮ እውን ለማድረግ ከተከታዮቹ ብዙዎቹ ወደ ተለያዩ ሀገሮች ተሰማርተዋል። ተፈላጊ ምዕራፍ ሁለት ተፈላጊ መሪ። ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ የለምና እግዚአብሔር ፈራጅ ነው እና ይህን ያዋርዳል ይህንም ያከብራል። መዝሙር ሰባ አምስት ቁጥር ስድስት እስከ ሰባት። እግዚአብሔርም ሆነ ሰዎች ለተለያዩ ክርስቲያናዊ አገልግሎት ዘርፎች እውነተኛ መሪዎችን እየፈለጉ ነው። እግዚአብሔር የራሱ የሆነ ሰውን መፈለጉ መጽሐፍ ቅዱስ ውስጥ በተደጋጋሚ ተጠቅሷል። ብዙዎችን ሳይሆን አንድ ሰው፣ ቡድንን ሳይሆን ለእርሱ የተሰጠ ግለሰብን ይፈልጋል። እነሆ እግዚአብሔር እንደ ልቦ የሚሆንለትን ሰው አግኝቷል። አንደኛ ሳሙኤል ምዕራፍ 13 ቁጥር 14። አየው እነሆም ሰው አልነበረም። ኤርሚያስ 4:25 በኢየሩሳሌም መንግስት መንገድ እየተመላለሳችሁ ሩጡ፣ ተመልከቱም፣ እወቁም፣ በአደባባዩዋም ፈልጉ ፍርድን የሚያደርገውን እውነትንም የሚሻውን ሰው ታገኙ እንደሆነ ይቅርላታለሁ። ኤርሚያስ 5:1 ቅጥርን የሚጠግን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላችሁ ፈለጉ፣ ነገር ግን አላገኘው። ሕዝቅኤል 22 30 እሱ የሚፈልገውን መንፈሳዊ መስፈርት የሚያሟላና የሚጠበቅበትን ዋጋ ለመክፈል ዝግጁ የሆነ ሰው ቢገኝ በሌላ ጎኑ ደካማና ጎደሎ ቢሆን እንኳ እግዚአብሔር በአስደናቂ ሁኔታ እንደሚጠቀምበት ከቅዱሳት መጻሕፍትና ከቤተ ክርስቲያን ታሪክ መመልከት ይቻላል። እግዚአብሔር ከተጠቀማቸው እንዲህ ያሉ ሰዎች መካከል ሙሴን፣ ጌዲዮንን፣ ዳዊትን፣ ማርቲን ሉተርን፣ ጆን ዌስሊንና ሌሎችም ብዙዎችን እንደ ምሳሌ መጥቀስ ይቻላል። የቤተ ክርስቲያን ተልእኮ መለኮታዊ እንደ መሆኑ መጠን ከሰብአዊ ግምትና አስተሳሰብ የላቁ መሪዎች ያስፈልጓታል። ታዲያ እንዲህ ያለው መስፈርት የሚያሟሉ ሰዎች እንዴት ወይም ከየት ማግኘት ይቻላል? በአንድ መልኩ ስንመለከተው ኃላፊነቱ ከባድ ወይም ታላቅ ከመሆኑ የተነሳ እንዲህ ያሉ ሰዎችን በብዛት ማግኘት እንደማይቻል ግልጽ ነው። አንድ ሰው ስናገር፣ ቤተ ክርስቲያን መሪዎችን በጥብቅ እየፈለገች ነው። ሆኖም እኔ አለሁ የሚል አንድ የአንድ ሰው ምላሽ እንኳ ከማግኝ ማግኘት አልተቻለም። በየኮንፈራንሱና በቤተክርስቲያን ስብሰባዎች ራቅ ያሉ ወንበሮች ለመቀመጥ እንወዳለን። ከመናገር ይልቅ መስማትን መርጠናል። በጣም የሚገርመው ግን ለጥሪው ምላሽ የሚሰጥ ሰው ድምፅ መስማት አልቻልንም ብሏል። ቤተ ክርስቲያን ግዴታዋንና ኃላፊነቷን ለተተኪው ትውልድ ማስተላለፍ እንድትችል በስልጣን በእውነተኛ መንፈሳዊነትና መስዋዕትነት የሚያገለግሉ መሪዎች በጥብቅ ያስፈልጓታል። በስልጣን የሚያገለግሉ መሪዎች የሚያስፈልጉበት ምክንያት ሰዎች ወደ የት እንደሚሄድ የሚያውቅና ለመንፈሳዊ ነገርን ምሪት መስጠት በሚችል መሪ መመራትን ስለሚወዱ ነው። በሚያምነው መሰረት የሚኖረውን አስተዋይና ብርቱ መሪ ሰዎች ያለ አንዳች ማወላወል ይከተላሉ። አንዳንድ ሰዎች በተፈጥሮ የታደሉት ስጦታ ሊኖራቸው ይችላል። ሰዎችን የሚማርክ እውቀትና ብቃትም ሊኖራቸው ይችላል። መንፈሳዊነት ከሌላቸው ግን ውጤቱ ሞራላዊና መንፈሳዊ ባዶነት ይሆናል። ከመሪዎች መንፈሳዊነት የሚጠበቀውም ይህ እንዳይሆን ነው። ለዓለም ሕዝብ ሁሉ መሥዋዕት ለመሆን ክርስቶስ ራሱን ሰጥቷል። ምሳሌውን እንድንከተልም ፍለጋውን ትቶልናል። የክርስቶስን ምሳሌነት የሚከተል መሪን ደግሞ ሰዎች ደስ እያላቸው ይከተሉታል። ከመንፈሳዊ መሪ የዚህ አይነቱ መስዋዕትነት የሚጠበቀውም በዚህ ምክንያት ነው። መንፈሳዊነት በላያቸውና በመለኮታዊ ኃይል በተዳሰሱ ባላቸውና በመለኮታዊ ኃይል በተዳሰሱ አገልጋዮች የምትመራ ቤተ ክርስቲያን ምንጊዜም ታላላቅ ውጤቶችን ስታስመዘግብ ኖራለች። እንዲህ ያሉ መሪዎችን ማጣት ደግሞ የቤተ ክርስቲያን ውድቀት ለመቃረቡ አይነተኛ ምልክት ነው። ከዚህ ቀደም ከቤተ ክርስቲያን መድረክ ይሰሙ የነበሩ የሰዎችንም ሕይወት ይለውጡ የነበሩ አገልጋዮች ድምፅ በአሁን ጊዜ የሚሰማው በጣም በጥቂቱ ነው። ዓለም በችግር እና በመከራ ባለችበት በዚህ ዘመን የቤተ ክርስቲያን ድምፅ የሹክሹክታ ያህል ብቻ ነው እየተሰማ ያለው። ተጨባጩን ሀቅ ተገንዘበው የወንጌልን ችቦ ለወጣቱ ትውልድ ለማስተላለፍ እውነተኛ መንፈሳዊ መሪዎች የሚቻላቸውን ሁሉ ማድረግ ይጠበቅባቸዋል። ስለ መሪነት ስንናገር ቶሎ ወደ አእምሯችን የሚመጣው በተፈጥሮ ችሎታ የታደለ ጠንካራ ሰብአዊና ያለውና በእውነቱም በእውቀቱም ከሌሎች ልቆ የሚገኝ ሰው ነው። በመሰረቱ እንዲህ ያሉ ችሎታዎች አንድን ሰው ብቁና ለቦታ የሚመጥን እንዲያደርጉት መካድ አይቻልም መንፈሳዊ መሪነትን በተመለከተ ግን እነዚህ ነገሮች ይህን ያህል ወሳኝ አይደሉ እውነተኛ አገልጋዮች ላመኑበት አላማ አላማ መከራ ለመቀበል የቆረጡና በሙሉ ልባቸው ለመታዘዝ የተዘጋጁ ናቸው መንፈሳዊ መሪዎች በሰዎች የሚመረጡ በተለያዩ ኮሚቴዎች የሚሾሙ አይደሉም መሪዎችን የሚያስነሳ እግዚአብሔር ብቻ ነው ወሳኝና ቁልፍ ቦታ ላይ መቀመጡ ብቻ አንድን ሰው እውነተኛ መሪ አድርገው የተለያዩ ኮርሶችና ስልጣናዎችን መካፈሉ ለመርነት አበቃው። አንድ ሰው የመርነት ብቃት የሚኖረው የሚጠበቅበትን መስፈርት አሟልቶ ሲገኝ ብቻ ነው። የሃይማኖት ተቋማት ካህናትን መሾም ይችላሉ፣ መንፈሳዊ ስልጣንን መስጠት ግን አይችሉም። ለክርስቲያን መሪ በጣም አስፈላጊው ነገር ደግሞ መንፈሳዊ ስልጣን ነው። ብዙውን ጊዜ መንፈሳዊ ስልጣን የሚመጣው ፈልገውት ሳይሆን ሳይፈልጉት ነው። እንዲህ ያሉ ሰዎች ገና በወጣትነት ዘመናቸው በመንፈሳዊነት ራስን በመግዛትና የክርስትና ሕይወታቸውን በማሳደግ ብቃታቸውን አሳይተዋል። ለራስህ ታላቅ ነገር ትፈልጋለህን? አትፈልገው የሚለውን ምክር ተግባራዊ በማድረግም ከራሳቸው ይልቅ እግዚአብሔር መንግሥት አስቀድመዋል። መንፈሳዊ መርህነት የመንፈስ ቅዱስ ጉዳይ ነው። ያንን መስጠት የሚቻለው እግዚአብሔር የሚችለው እግዚአብሔር ብቻ ነው። ሁሉን መመርመር የሚችል የእግዚአብሔር ዓይን መስፈርቱን አሟልቶ በተገኘው ሰው ላይ ሲያርፍ ያንን ሰው በመንፈሱ ይቀበለዋል፣ ለራሱም አገልግሎት ይለየዋል። የሐዋርያት ስራ 917 22 21 ሳሙኤል ሎጋን ብሬንግል በአንድ ወቅት ክርስቲያናዊ እንቅስቃሴ ውስጥ ቁልፍ የመርነት ስፍራ ነበረው። ይህ ሰው በጣም መንፈሳዊ ከመሆኑ በላይ በእውቀቱም አንቱ የተሰኘ ነበር። መንፈሳዊ ስልጣንና መሪነትን አስመልክቶም የሚከተሉትን ደንቅ ቃላት ተናግሯል። ቤተ ክርስቲያን የምትሰጠው እድገት ሳይሆን በብዙ እምባና ጸሎት የሚገኝ ነው። ልብን በመመርመር ራስን አሳልፎ በመስጠትና በእግዚአብሔር ፊት ትሁት ሆኖ በመቅረብ ያለምንም ማንጎራጎር ዕለት ተዕለት መስቀሉን ተሸክሞ በመኖርና የተሰቀለው ክርስቶስን ትኩር ብሎ በመመልከት የሚገኝ ነው። ለራሳችን ታላቅ ነገርን በመፈለግ ሳይሆን ጳውሎስ እንዳደረገው ጥቅም ያለበትን ነገር ስለ ክርስቶስ ስንል እንደ ጉዳት በመቁጠር ነው። እርግጥ ነው፣ የሚያስከፍለው ዋጋ ከባድ ነው። ይሁን እንጂ እውነተኛ መንፈሳዊ መሪ መሆን የሚፈልግ ሁሉ ይህንን ዋጋ ለመክፈል ዝግጁ መሆን ይኖርበታል። እግዚአብሔር የሚፈልገውን እንዲህ አይነቱን ሰው ነው። ኃይልና ብርታቱን የሚገልጠውም በእንዲህ ባለው ሰው በኩል ነው። ሁለተኛ ዜና 169። ሆኖም የመሪነትን ስልጣን የሚመኙ ሁሉ ተገቢውን ዋጋ ለመክፈል ፈቃደኛ ናቸው ማለት አይቻልም። ይሁን እንጂ ፈቃደኛ የሆነውን ሰው እግዚአብሔር በግልጽ በአደባባይ ከማክበሩ በፊት ተገቢውን ዋጋ በስውር እንዲከፍል ይጠይቀዋል። በእርሱ መንግሥት ውስጥ መሪ የመሆኑ ጉዳይ የእግዚአብሔር ሉዓላዊ ምርጫ እንጂ የሰዎች ማንነት ውጤት እንዳልሆነ ጌታ ለያዕቆብና ለዮሐንስ ግልጽ አድርጎላቸዋል። በእግዚአብሔር መንግሥት ከፍተኛውን ስፍራ የሚይዙት ማንም ሳያውቅ በስውር ራሳቸውን ያዘጋጁና ብቁ ሆነው የተገኙ ናቸው። ቀድሞውኑ በእግዚአብሔር ሉዓላዊነት የተመረጡ በመሆናቸው በአደራ ለተቀበሉ ኃላፊነት ብቁ እንዲሆኑ በፍርሃትና በትሕትና የሚኖሩት ከዚህ የተነሳ ነው የመሪነት ሥልጣንን ለተሳሳተ ዓላማ መጠቀም እንደሚችል ግልጽ ነው መሪዎች ሕዝቡን ወደ ላቀ መንፈሳዊ ደረጃ ማድረስ ካልቻሉ ውጤቱ የተገላብጦሽ ይሆንና ተያይዘው ቁልቁል ይወርዳሉ ምክንያቱም ማንም ለራሱ የሚኖር የለምና፣ ውድቀታችንም ሆነ ስኬታችን ለሌላውም ይተርፋል።